ሰላም ለእናንተ ይሁን ጋቢና መዝናኛ ተጀምረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ የበጸሉት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረት የተመለከተ አንተነህን ኪነጥበብን ለሰብአዊነት ማፍኪያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጥረው ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶዎችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የእኔ ቆይታ የተጀመረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው። በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊሲስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ። ከታማሚዎቹ ጋር ሁለት ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ፣ እስቲ ይሄን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንታሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ ሁለት ዓመት እዛ ውስጥ ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ፣ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ እየለፋ ለብቻችን ምንም ሊሆን አልቻለም። ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው። ፊልሙ እንግዲህ የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህርያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው የማይጠፋ ነው ይለኛል እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ እውነት ለመናገር እንደው እኔም ካየሁት ውስጥ ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት፣ ለአእምሮ፣ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊስ ሴንተር ዋጋ አስከፈለን የራስ የእኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል ብዙዎቻችን ዝም ባለ አለም ውስጥ ስኖር የሆኑ ሰዎች ከአጠገባችን እየሄዱ ምን እንደሆነ አናውቅም ነበርና ወደ ህዝቡ ለማድረስ ትልቁ ዓላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ ያስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው። ይወጣል፣ ምናምን ያቆማል፣ ግማሹ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያረግ ሳይ በጣም ነው ያለቀስኩት። እኔ ራሴ በጣም ደነገጥኩ። ይህን ያህል በቃ መልዕክታችንን አስተላልፈናል በሚልና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋር እንዲህ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ። አንተነህ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበርስ በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ፣ ከዚህ በኋላ ደግሞ ሌላው ይተካ ያላልክበት ምክንያት ምንድን ነው? እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጭ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት አርባ ሁለት ሁሉም በዚህ ሰዓት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረሁት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዘው ከሚንቀሳቀሱት ውስጥ ማለት ነው። ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ ዘጠኝ ዓመት ሆኖኛል እንግዲህ እዚህ ጉዳይ ላይ ስሰራ እና በቦርድ አባልነትን በፈንድሬዚንግም ነው የማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድን ነው? ታማሚዎች በስራችን አሉ፣ እነሱን ሕክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን። ምክንያቱም ዘድት ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱም ማሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን ያለሁበት ሁኔታ እና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ ምክንያቱም ታማሚዎቹ ብዙ ተስፋ ያደርጋሉ። በየጊዜ ሳያቸው የሆነ አዲስ ነገር ይዤ እንዲሄድ ይጠብቃሉ እና ከዛ አንጻር በዛ መልክ ነው ያለው። አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጫቸውን በመጋራት ያለስ እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቅ አላማችን ምንድን ነው? ራሱን ችሎ ይሄ በጎ አድራጎት ድርጅት ከልመና ሞተን፣ በየቀኑ ሚዲያ ላይ ወጥቶ መለመኑም ትንሽ አሰልቺ ነው እና ወደዛ ሀሳብ ሁሉ እየመጣን ነው። ግን ትቼ ማልወጣበት እንግዲህ የራሴው ስለሆነ ይህንን ሀሳብ ሰዎች ላይ ትቶ መውጣቱ ስለከበደኝ ነው። አንቺስ ትኖሪ እኮ ነው እነዚህ እቃዎች ዋጋ የሚኖራቸው ምን ትላለች ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞትን እንደሞት ባልፈራ ነው ነበር ከላምባ ተረፍክ የምትለው ምን ነገር አለ ጭራሽ መካከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበረ እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም ግን ትልቁን የሰው ህይወት ተርፈዋል ብዙ የሰው ህይወት ተርፈዋል እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው የማስበው ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት ቃሴዎች ጀምረዋል። ብዙ ሰዎች አዊርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ፊት ለፊት ወጥተው መረዳት የሚችሉበት ነገር መጥተዋል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ሰሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አልችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረህ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው እና ፊልሞቻችንን ስታይ ደግሞ አብዛኛው ሁሉን መከራ የተሸከመ ህዝብ ምናሳየው አኗኗር እና ምናሳ እየወጣ ያሉ ጉዳዮች እን አንዳንዴ እዚህ ሀገር የለንም እንደ እስኪባል ድረስ የሚያስወቅስ ነው ፊልም ሰሪው ጋር እና ብዙ ችግሮቻችን አሉ በየጓዳ የተደበቁ። ከዛ አንጻር ብዙ የቤት ስራ መስራት የሚጠበቅብን ይመስለኛል ሁላችንም፣ ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚሉስ ደግሞ እንዳደጉት ሀገራት እንግዲህ እና ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነው እና እኛም በተሸከም ነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው ማስበው ከፊልሙ ጋር በተያያዘ አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች፣ እንዲሁም ደግሞ በመላለም የሚገኙ የእናንተን እንቅስቃሴዎች፣ በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት? ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት በአካል መጥቶ መጎብኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል፣ ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ ከኤፍዲሲኦ ብሎ በኢትዮጵያ ንግድ ባንክ 1091825559 ላይ ያቅሙን ያህል ቢያደርጉን አንደኛ ከስሪያችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያሊስስ ወጪያቸውን የመጋራት ስራ ላይ ቢሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ህክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክት ቶቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ። እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድን ነው? ከአንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይም በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይህም ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራልን። ያው እንግዲህ ወደፊት ብዙም እኔ ከሀገራዊና ከማህበረሰባዊ ይዘታቸው የወጡ ፊልሞች ለመስራት ብዙም አሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት። ወደ ተከታታይ ድራማና እነዚህ ላይ ሀገራዊ ፋይዳ ያላቸውን ነገር ለመስራት እንግዲህ አቅሜ በቻለው መጠን እየሞከርኩ ነው፣ እየሰራውም ነው ያለሁት ከላምባ ጋር በተያያዘ እጅግ ያው ብዙዎቹ ከባድ ናቸው። በጣም አስደንጋጭ ገጠመኞች አሉ። በተለይ የመጨረሻው ትዕይንት ሲቀረጽ እሷ የምትሞትበት እና ግሩሜ ወንድሟ የሚሰማበት ትዕይንት ላይ መሞቷን ሲሰማ የሚጮህበት ትዕይንት አለ። እየጮኸ በሚያለቅስበት ሰዓት ላይ ካሜራ አዘገጃጅተን እየጠበቅን ነበረ። ነገር ግን ትዕይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድነው የሆነው ግሩሜ ሙሉ ለሙሉ በቃ ራሱን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የእኔም ስራ አክሽን ወይም ደግሞ ከት እያልክ እንደዚህ ርግ አድርግ የሚባልበት አልነበረም እና በቃ ያገኘነውን ምስል ነው የወሰድ ነው እንጂ በትወናውስ ወይ ደግሞ እንዲያርግ እንዲያርታርግ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንንም ውስጣችን ታፍኖ ቀርቶ ነበር ግሩሜ ግን በዛ ሰዓት በጮኸና ባለቀሰ ሰዓት እርሙ እንደ ማውጣት አይነት ነገር ማለት ነው። በሰምቶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና ሁሌካይ አይጠፋም እንትን ከባድ ጊዜ ነበረ። በርካታ አድማጮችና ተመልካቾች ፊልሙን ያዩት ይመስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ሀይሌ እጅግ በጣም አመሰግናለሁ። ስላገኘው ደስ ብሎኛል። ቀሪ ዘመንህም በስኬት የታጀበ እንዲሆን በእጅጉ እመኝልሀለሁ። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ። ጋቢና መዝናኛ ከአሜሪካ ድምፅ ይቀጥላል። አጫጭር ዓለም አቀፍ የመዝናኛ ዜናዎችን አሰማችሁ። በዩናይትድ ስቴትስ ቴነሴ ግዛት የትምህርት መስሪያ ቤት ማውስ የተሰኘው መጽሐፍ ለተማሪዎች እንዳይሰራጭ ማገዱ መሰማቱ የፈጠረው ዜና የመጽሐፉ ሽያጭ እንዲጧጧፍ ረድቶታል። መጽሐፉ በአማዞን የመጽሐፍ መሸጫ አውታር ላይ በብዛት ከተሸጡ ሀያ መጽሐፍት መካከል በአስራ ሁለተኛ ደረጃ ላይ ተገኝተዋል። በፑልቲዘር ሽልማት አሸናፊ ደራሲ አርት ስፒግልማን የተጻፈው ልብ ወለድ ስለ አይሁዶች ጅምላ ፍጅት ወይም ሆሎካስት የሚናገር ነው። በቴነሴ መጽሐፉ የታገደው አስነዋሪ ቋንቋ ተጠቅሟል፣ እርቃን ሴቶችንም አሳይቷል በሚል ነው። መጽሐፉ ከጅምላ ፍጅቱ የተረፈ አባትን ውጣ ውረድ ያስቀኛል። ቻይና ለቤጂንግ ክረምት ኦሎምፒክ ያዘጋጀችው የእንግሊዝኛ ሙዚቃ የተከፋፈለ የህዝብ ምላሽ አግኝቷል። በቻይናውያን የማህበራዊ አውታር ተከታዮች ዘንድ ሙገሳ ሲቸረው፣ ከሀገር ውጭ ባሉ አድማጮች ግን ከእውነት አይራቀና አሸማቃቂ መሆኑን የሚጠቅሱ አስተያየቶች ተሰምተዋል። በቻይና በታገደው የትዊተር ገጽ ላይ የሙዚቃው ግጥምና ቻይና ከኦሎምፒኩ ጋር ያወጀችው ጥብቅ የቁጥጥር አሰራር የሚጣረስ መሆኑን በመጥቀስ ትችቶች ተሰራጅተዋል። ዘገባው የሮይተርስ ነው። ታንዛኒያ በኔትፍሊክስ የፊልም ማሳያ አውታር ላይ ለሀገሪቱ የመጀመሪያ የሆነውን ፊልም አስመዝግባለች። በይንት የተሰኘው ፊልም የአራት ሴቶችን የህይወት ውጣ ውረድ የሚያስቃኝ ልብ ወለድ ፊልም ሲሆን ካለፈው ሁለት ሳምንት ጀምሮ በአውታሩ ላይ በመታየት ላይ ይገኛል። ፊልሞቻቸውን በዓለም አቀፉ አውታር በኩል እያዳረሱ ካሉት ሀገራት መካከል ከኬንያ በመቀጠል ታንዛኒያ ሁለተኛዋ ምስራቅ አፍሪካዊት ሀገር ሆናለች። ወደ ቀጣዩ መሰናዶ ከመሻገራችን በፊት ቆየት ካሉ ከተለመዱ የሙዚቃ ሀሳቦች ወጣ ካሉት መካከል አንዱን እንስማ። ያልተጠበቁ ክስተቶችን የሚያፈራርቀውን የዓለም ኃይል ጊዜን መስፍን አበበ እንዲገልጹት ነበረ። giise jeene sheh we Doesn't ወደቀጣዩ መሰናዶ ስንሻገር በዘመናችን ትልቅ ትኩረትን እያገኙ ከመጡ የሥነ ምግብ ባህሎች መካከል አንዱ አሰልሰው መጾም ወይም ኢንተርሚተንት ፋስቲንግ ነው። በአራት ሰዓታት ውስጥ አንዴ ብቻ እንዲመገቡ የሚያበረታተው የአመጋገብ ዘይቤ ደጋፊዎችም ነቃፊዎችም አፍርተዋል። የዛሬ ምሽት እንግዳችን መዘምር ግርማ ከሰሞኑ በወጣው የጾም ጣዕም የተሰኘ መጽሐፉ ሁለቱንም ሐሳቦች ከሞላ ጎደል ለመዳሰስ ሞክረዋል። የእርሱንም ማኗኗር ለመቀየር ጥሯል። በዚህ ርዕሰ ጉዳይ የተሳበበትን ምክንያት በመዘርዘር በጉዳዩ ላይ የተወሰኑ ሐሳቦችን ያቀብለናል። አመሰግናለው ሀብታሙ ያው ከተወሰኑ አመታት በፊት ስለ ጾም ጉዳይ ጾም ለጤናችን ያለውን ጥቅም ሰማሁ አንደኛ በቴሌቪዥን ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ሰምቼ ራሴ ሞከርኩት በቀን አንድ ጊዜ መመገብን በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አኳኩሜ ህብረተሰቡን ማማከር ጀመር በዚህ ጊዜ እነሱን ሳማክርና እና የተለያዩ ሀሳቦች ያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመር። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል። እየተነበበ ነው። በቴሌቪዥንም በሬዲዮም የማስታወቁት ስላገኘው ገኘው ህብረተሰቡ ጋር በደንብ ደርሷል ብዬ አስባለሁ። ለበሰቡን ጤናና ራሳቸውን ለመጠበቅ የራሱን አስረቶ እያደረግ እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከእለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግክ መጽሐፉ ከመታተሙ በፊት? ልክ ነው። መጽሐፉ ከመታተሙ በፊት የሚሆን መጽሐፉን በመጽሐፍ ሂደት ያደረግኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ ሁለት ሺህ ሀያ ሀያ አንድ ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም በተለለ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም ማለትም በምግብ ላይ በተለያዩ የጤና ጉዳይ ላይ ይሰራል። ፈንድም የሚያደርጉት በጤና ላይ ግን ብዙ ፍላጎት የለውም። ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር ስለዚህ የጤና ምርምር ውስን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ተዋቂ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እርጅና እና የተሻለ ሕይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው፣ እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል። ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለህ ታስባለህ? የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ሕክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው። በብዛት የምናውቀው ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ቃት ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት መመገብ የሚለውን ነው እንጂ ያቀረቡልን፣ መጀመሪያ ጤናችንን አውቀን ምን ያህል የሰውነት ስብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን በሀያ አራት ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ፣ የተለይ የእንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ውስጥ ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል? ምን አይነት በሽታ ይከላከልልናል? ምን ጥቅም አለው? ምን ጥንቃቄ እርምጃ እንውሰድ? የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋም ቡድን አስራ ሁለት ሺህ ጾመኞችን በቀናንዴ የሚመገቡትን ካገዙ በኋላ ያለውን ችግር አጥንቼ ነው የጣፍኩት። ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል፣ ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው? ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው? በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም ይህ እያፈለሱ መጥቶም የሚባለው ኢንተርሚተንት ፋስቲንግ አንዳንዶቹ አስራ ስድስት ሰዓት ጾመው በስምንት ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ ሀያ ሶስት ሰዓት ጾመው በአንድ ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋ ሌሎችም አይነት ደግሞ ጾሞች አሉ። ይህን አይነት ምግብ ማብዛት ኛውም ፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነዚህ በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከመቶ አመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብራ ሰው ብዬ ባህር አሰዓት አንድ ጊዜ መብላት ሳይሆን ዛሬ ሁለት ጊዜ ልበላ እችላለሁ፣ ነገ እንደዚያ ነገ ቁርስ ጠፍታ ከነገ ወዲያ ምሳ እና እራት እያደረግኩ ያንድ ሳ ያንም ማድረግ አለብኝ። ደግሞ በምመገብ ጊዜም ደግሞ ምንም መገባል የተመጣጠነ ምግብ መሆን አለበት፣ መጥገብ አለብኝ። ምናልባትም በቀን ሶስት ጊዜን በላይ የነበረውን ሶስት አንድ አሰባ በመቶ መጽሐፉ ላይ በደንብ የተብራራ ነገር አለው ያለ ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደ ጨው አይነቶቹ ካልሆነ ራስ መታክል ያምራል የሚያዞረን የማዕድናት ጉዳይ ያለ ያሰብ ማፍራት ሚጠብቃል ማፈላለብን በእንቅስቃሴ ሁኔታችን የሚወሰናል። ደግሞ በጣም የሚንቀር ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ። ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ፣ ከእርግዝና ከመፀነስ ከማጥባት ከወሊድ ጋር የተያዘ ያለ ቋሚ በሽታ ያለባቸው ሰዎች አሉ፣ እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችንን የስብ ክምችት ሁኔታ፣ ከዛ ደግሞ የማይተላለፉ በሽታዎች ሁኔታ እነዚያ እነዚያን መመርመር አለባቸው እንጂ ይሄንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም የሆነ ለኢትዮጵያ ሕዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው ከሚጠበቀው በላይ አሁን እየተደረጉ ባሉ ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉት ደግሞ ቢጾሙ የምግብ ፍጭታ በጣም ያመጣል ብዬ ነው። እጅግ በጣም አመሰግናለሁ። መዘምር ግርማ በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላውገሃን ስለነገርከን በእጅጉ አመሰግናለሁ። እኔም ለተሰጠኝ ድል አመሰግናለሁ። ሁላችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዜም ሳስተናግዳችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።